የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት 30 2014 ዓ ም ዝግጅታችን ጀመረ። ትላንት ምሽት በተካሄደው የጸጥታው ምክር ቤት ስብሰባ ላይ ሪፖርት ያቀረቡት የአፍሪካ ሕብረት የአፍሪካ ቀንድ ልዩ መልእክተኛና የቀድሞ ፕሬዝዳንት ኦሊሴንጎ ኦባሳንጆ ለ ሰሜን ኢትዮጵያ ግጭት ፖለቲካዊ መፍትሄ ማምጣት የሚቻልበት ጊዜ እየተሟጠጠ በመሆኑ እርምጃ ሊወሰድ እንደሚገባ አሳሰቡ። ዝርዝር ዘገባ ይኖረናል። ሸኔ የተሰኙት የታጠቁ ቡድኖች ከምዕራብ ወለጋ ዞን በቤጊና ቆንዳላ ወረዳ እንዲሁም ከቄለም ወለጋ ዞን ጊዳሚ ወረዳ ነዋሪዎችን አፈናቅለዋል ሲሉ ነዋሪዎችና የክልሉ መንግስት አስታወቀ። እነዚህንና ሌሎች ዘገባዎችን በምሽቱ ነው እናስደምጣቸዋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን ላይ በተጨማሪ ማዳመጥ ትችላላችሁ። ሌና ይስጥልኝ፣ እንደምናመሻቸው የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን የምሽቱን የአለም ዜናዎች እናሰማችሁ። ጤና ስጥልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችው ቆንጅ ይታየ ነኝ። የተባበሩት መንግሥታት ድርጅት ረዳት ዋና ጸሐፊ የሰብአዊ ጉዳዮችና የአጣዳፊ እርዳታ ማስተባበሪያው ኦቻ ኃላፊው ማርቲን ግሪፊትስ በኢትዮጵያ ያካሄዱትን የአራት ቀናት ጉብኝት ትናንት ሰኞ አጠናቅጠዋል። የመንግስታቱ ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊው ማርቲን ግሪፊትስ በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ እና ከምክትል ጠቅላይ ሚኒስትር እንዲሁም የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ስለ ሀገሪቱ ሰብአዊ ሁኔታዎች እንዲሁም የረዴት ድርጅቶች ችግር ላይ ላሉ ኢትዮጵያውያን በሙሉ እርዳታ ለማድረስ በሚያደርጉት ጥረት የተደቀኑባቸውን ተግዳሮቶች በተመለከተ ገንቢ ውይይቶች ማካሄዳቸውን መስሪያ ቤታቸው ባወጣው መግለጫ አስታውቋል። ሚስተር ግሪፊትስ በተጨማሪም ከአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ ጋር መገናኘታቸውንና ለያዙት ጥረት ድጋፋቸውን የገለጹላቸው መሆኑን መግለጫው ጨምሮ አውስቷል። ከሌሎችም መንግስታዊ ያልሆኑ ድርጅቶችና የመንግስታቱ ድርጅት ተቋማት ተጠሪዎች ጋር በሀገሪቱ ዙሪያ እርዳታ ለማቅረብ ስለሚቻልበት መንገድ መነጋገራቸውን መግለጫው አትቷል። የመንግስታቱ ድርጅት የሰብአዊ ረድኤት ዋና ኃላፊው በመቀሌ ባደረጉት የአንድ ቀን ጉብኝት ከሰብአዊ ረድኤት አጋር ድርጅቶች ተጠሪዎች እንዲሁም ክልሉን እያስተዳደሩ ያሉትን ባለስልጣናት በሚቆጣጠሯቸው አካባቢዎች በሙሉ የሰብአዊ ረድኤት ተደራሽነትን መፍቀድና የሲቪሎችን ደህንነት መጠበቅ እንዲሁም የሰብአዊ ደህንነት መርሆችን ማክበር እንደሚገባ ያነጋገሯቸው መሆኑን መግለጫው ጨምሮ አውስቷል። በመቀሌ ቆይታቸው የወሲባዊ ጥቃት ሰለባ የሆኑ ጨምሮ በግጭቶች የተጎዱ ሴቶችን እንዳነጋገሩ ነው መግለጫው አክሎ ያመለከተው። በሀገሪቱ ዙሪያ አጣዳፊ እርዳታ ለሚያስፈልጋቸው ሰዎች በሙሉ ማቅረብ ይቻል ዘንድ ሁሉም ወገኖች ያለምንም ገደብ የእርዳታ ሰራተኞችና አቅርቦቶች ተደራሽነትን መፍቀድ ይኖርባቸዋል፣ ያሉት የተባበሩት መንግስታቱ ባለስልጣን ሆኖም ሰብአዊ ሁኔታው ይብሱን እንዳያሽቆለቁል ለመከላከል የሚያስችለው ብቸኛው መንገድ ሰላምን ማስፈን ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስና ግብጽ በሱዳን ወታደራዊ ግልበጣ የተደናቀፈው የሱዳን የዲሞክራሲ ሽግግር ወደ ቦታው እንዲመለስ የጋራ ፍላጎት አላቸው ሲሉ ተናገሩ። ብሊንከን ይህን የተናገሩት እሳቸውና የግብጽ የውጭ ጉዳይ ሚኒስትር ሳሜ ሹክሪ በተገኙበት ትናንት ሰኞ በዋሽንግተን በተከፈተው የዩናይትድ ስቴትስና የግብጽ የስትራቴጂክ ምክክር መድረክ ላይ ነው። በቪኦኤ ዘጋቢ ኒክ ቺንግ የተጠናጠረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ትናንት ሰኞ በዩናይትድ ስቴትስና ግብጽ መካከል የተካሄደው የጋራ ስትራቴጂክ ምክክር እንደ ኤሮፓ አቆጣጠር ከ2015 ወዲህ የመጀመሪያው ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንደ ኤሮፓ አቆጣጠር ጥቅምት 25 በሱዳን የተደረገው ወታደራዊ ግልበጣ በአደገኛ ሁኔታ አለመረጋጋት እየፈጠረ ነው ሲሉ የተናገሩት በዚሁ መድረክ ላይ ነው። ብሊንከን ጀግንነትና ጥንካሬ በታየበት ሁኔታ በተደጋጋሚ ወደ አደባባይ በመውጣት ተቃውሞውን የገለጸውን የሱዳንን ሕዝብ ፍላጎት ማሟላት የሚቻልበት ብቸኛው መንገድ ሲቪል መሩን የሽግግር መንግስት ወደ ቦታው መመለስ ሲቻል ብቻ ነው ብለዋል። በቅርቡ የዩናይትድ ስቴትስ፣ እንግሊዝ፣ ሳውዲ አረቢያና የተባበሩት አረብ ኤምሬት በሱዳን በሲቪል የሚመራው የሽግግር መንግስት ተቋማት በአስቸኳይ ወደ ቦታቸው ይመለሱ በሚል የጋራ መግለጫ ሲያወጡ፣ በጋራ መግለጫው ላይ ካልተሳተፉት የአካባቢው አገሮች መካከል ግብፅ አንዷ ናት። በዎል ስትሪት ጆርናል የወጣው አንድ ዘገባ የሱዳን ወታደራዊ አዛዥ ጄኔራል አብዱልፈታህ አልቡርሃን መፈንቅለ መንግስቱን ከማካሄዳቸው አንድ ቀን በፊት የግብፁን ፕሬዚደንት አብዱልፈታህ አልሲሲ ይሁንታና ድጋፍ ማግኘታቸውን አመልክ ክቷል። በትናንቱ መድረክም የተገኙት የግብፁ የውጭ ጉዳይ ሚኒስትር ሳሜ ሹክሪ ስለ ሱዳን ወታደራዊ ግልበጣ የተናገሩት አንድም ቃል የሌለ ሲሆን ለጋዜጠኞች ጥያቄም የሰጡት ምላሽ የለም። ዩናይትድ ስቴትስ በሱዳን በተካሄደው ወታደራዊ ግልበጣ ሳቢያ የ700 ሚሊዮን ዶላር የምጣኔ ሀብት እርዳታን ወዲያውኑ እንዲቋረጥ ማድረጓ ይታወሳል። በሁለቱ አገሮች ከፍተኛ ዲፕሎማቶች የሚደረገው ምክክር የሰብአዊ መብትና በምጣኔ ሀብት በደህንነትና ባህላዊ ጉዳዮች ላይ የጋራ ትብብርን ለማጎልበት በሚቻልበት ዓለም አቀፋዊ ጉዳዮች ያተኮረ መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያወጣው መግለጫ አመልክቷል። ብሊንከን ግብፅ ለአካባቢው መረጋጋት የምትጫወተው ሚና አድንቀው በጋዛ ተከስቶ የነበረውን ውጥረት በማረጋጋት በኩል ያደረገችውን አስተዋጽኦ አድንቀዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲ ጣቢያ የአማርኛ አገልግሎት ነው። ኒጀር ውስጥ ሃያ ተማሪዎች በሳት አደጋ መሞታቸው ተገለጸ። ትናንት በደቡባዊ ኒጀር በሚገኝ ትምህርት ቤት የሳር ጣሪያ ባላቸው መማሪያ ክፍሎች በደረሰው ቃጠሎ ተማሪዎቹ ሕይወታቸው ማለፉን የሀገሪቱ የሚኒስትሮች ምክር ቤት ነው ያስታወቀው። ሌሎች 14 ተማሪዎች በቃጠሎ መጎዳታቸውን መግለጫው ጨምሮ አመልክቷል። የአደጋው መንስኤ ምን እንደሆነ ለማወቅ ምርመራ መከፈቱንም ገልጿል። በምዕራብ አፍሪካዊቱ ሀገር በዚህ የአውሮፓውያን 2021 ዓ ም ብቻ በትምህርት ቤት ቃጠሎ ሲደርስ ይህ ሁለተኛ ጊዜ ሲሆን፣ ባለፈው ሚያዝያ ወር በዋና ከተማዋ ኒያሜ በሚገኝ ትምህርት ቤት በተነሳ ቃጠሎ 20 የማዋለ ህጻናት ተማሪዎች ህይወታቸው ማለፉ ተዘግበዋል። የሚኒስትሮች ምክር ቤቱ በመግለጫው ከነዚህ ሁለት ቃጠሎች በኋላ የመዋለ ህጻናት ተማሪዎች በሳር ክዳን በተሰሩ መማሪያ ክፍሎች ውስጥ እንዳይማሩ መከልከሉን አስታውቋል። ቱኒዥያ ውስጥ ተቃዋሚዎች አንድ የፖሊስ ጣቢያ ማቃጠላቸው ተዘገበ። በደቡባዊ ቱኒዥያ አግረበ የምትባል ከተማ ውስጥ ተዘግቶ የቆየ የከተማ ቆሻሻ መድፊያ ስፍራ እንዲከፈት ባለስልጣናቱ መወሰናቸው ያስቆጣቸው ተቃዋሚዎች በከተማይቱ የሚገኝ የፖሊስ ጣቢያ እንዳቃጠሉ ነው እማኞች የገለጹት። ተቃውሞ የተቀጣጠለው ትናንት ፖሊሶች በተኮሱት ጋዝ ምክንያት አንድ ሰው አየር አጥቶ ሕይወቱ ካለፈ በኋላ መሆኑን ቤተሰቡና እማኞች ገልጸዋል። የአገር አስተዳደር ሚኒስቴሩ በበኩሉ ሰውየው የተቃውሞ ሰልፉ ላይም አልነበረም፣ የሞተው ከከተማይቱ ርቆ በሚገኝ መኖሪያ ቤቱ ነው ብሏል። ፖሊሶች ጎዳና ላይ በወጡት ተቃዋሚዎች ላይ አስለቃሽ ጋዝ የተኮሱባቸው ሲሆን ተቃዋሚዎቹ በምላሹ ድንጋይ ወርውረዋል። ይህ የአሁኑ ሁኔታ የሀገሪቱ ፕሬዚደንት ካይ ሳኢድ በቅርቡ የሰየሟቸው ጠቅላይ ሚኒስትሩ መንግስት በማህበራዊና በመንግስታዊ አገልግሎቶች ችግር የተነሳ የሚከሰቱ ተቃውሞዎችን እንዴት እንደሚያስተናግድ የሚፈትን ይሆናል ተብለዋል። ወደ ዓለም አቀፍ የኮቪድ-19 ዜና ስንሸጋገር ኒውዚላንድ ውስጥ ተቃዋሚዎች የኮቪድ ክትባት ግዴታ መደረጉና የእንቅስቃሴ ገደቦችንም በመቃወም ሰልፍ አካሂደዋል። ጠቅላይ ሚኒስትሯ ሰልፈኞቹ አብዛኛውን የሀገሪቱን ህዝብ አይወክሉም ሲሉ ተከራክረዋል። በዋና ከተማዋ ዌሊንግተን በሚገኘው የሀገሪቱ ፓርላማ ደጃፍ የተሰበሰቡት በብዙ ሺዎች የተቆጠሩ ተቃዋሚዎች መንግስት ኮቪድ-19ን ለመከላከል ያወጣቸው የእንቅስቃሴ ገደቦችንና ክትባት መከተብ ግዴታ መደረጉን እንደሚቃወሙ ገልጸዋል። ቁጥራቸው ወደ ሶስት ሺህ የሚገመቱ ተቃዋሚዎች የእንቅስቃሴ ገደቦቹን የሚያወግዙና የቀድሞው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕን የምርጫ ዘመቻ ባንዲራዎች አንግበው ከተማየት ውስጥ ሰልፍ ማድረጋቸውን የተገለጸው የጸጥታ ኃይሎች የምክር ቤት ህንፃው መግቢያ በሮችን አጥረዋል። የኒው ዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን በፓርላማ ውስጥ ሆነው ለጋዜጠኞች በሰጡት ቃል ዛሬ ያየነው የሚበዛውን የሀገራችንን ህዝብ የሚወክል አቋም አይደለም ብለዋል። አምስት ሚሊዮን ህዝብ ያላት ኒው ዚላንድ ኮቪድ-19ን በከፍተኛ ደረጃ ከተቆጣጠሩ ሀገሮች መካከል አንዷ ነች። ኮቪድ-19ን ለማስወገድ የተጠቀመችበት መንገድ በአብዛኛው የተዋጣላት ሲሆን ዓለም አቀፉ ወረርሽኝ ከተከሰተበት ጊዜ አንስቶ በጠቅላላው በበሽታው ምክንያት የሞቱባት 28 ሰዎች ብቻ ናቸው። ይህ በዚህ እንዳለ የሲንጋፖር ባለስልጣናት እንደ አውሮፓውያን አቆጣጠር ከታህሳስ 8 ቀን ጀምሮ በራሱ ምርጫ የኮቪድ-19 ክትባት ያልተከተበ ሰው ኮቪድ-19 ይዞት ቢታመም የሕክምና ወጪውን መንግስት የማይከፍልለት መሆኑን የሀገሪቱ ባለስልጣናት አስታውቀዋል። አሁን ባለው አሰራር የሀገሪቱ ዜጎች ቋሚ የመኖሪያ ፈቃድና የረጅም ጊዜ ቪዛ ያላቸውም ሰዎች ጭምር በኮቪድ-19 ቢታመሙ የህክምና ወጪያቸውን መንግስት ይሸፍናል። ይህ ግን ከሀገር ውጪ ተጉዘው እንደተመለሱ የታመሙ ሰዎችን አይጨምርም ነው የተባለው። 85 ከመቶ የሲንጋፖር ህዝብ የኮቪድ ክትባቱን ወስዷል። ሆኖም በቫይረሱ የሚያዙ ሰዎች ቁጥር እየጨመረ በመምጣቱ የጤና ጥበቃ ስርዓቷን ከአቅም በላይ ያጨናንቃል የሚል ስጋት እንደተደቀነ ተገልጿል። ስኮትላንድ ግላስጎ ከተማ እየተካሄደ ባለው የአየር ንብረት ለውጥ ጉባኤ ላይ የተሳተፉት መሪዎች ለቀውሱ መፍትሄ ለማምጣት በቂ አላከናወኑም ሲሉ የቀድሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አሳሰቡ። የቀድሞ ፕሬዚደንት ትናንት በጉባኤው ላይ ባሰሙት ንግግር አብዛኞቹ ሀገሮች የፓሪሱ የአየር ንብረት ስምምነት ላይ የገቧቸውን ቃሎች አልጠበቁም ብለዋል። አብዛኞቹ ሀገሮች በሚገባቸው መጠን ብርታትን አላሳዩም። ከስድስት ዓመታት በፊት በፓሪሱ ጉባኤ ላይ ተስፋ የተጣለበት ጠንካራ እርምጃ በአንድነት እውን አልሆነም ብለዋል ኦባማ። በተለይ ደግሞ ግዙፉን በካይ ጋዝ የሚለቁ ሁለት ሀገሮች፣ የቻይና እና የሩሲያ መሪዎች በጉባኤው ላይ ለመገኘት እንኳን ፈቃደኛ አለመሆናቸው አሳዝኖኛል፣ ይህንን አልደብቃችሁም ብለዋል። ዩናይትድ ስቴትስ እና አውሮፓን የመሳሰሉ በኢኮኖሚ እጅግ ያደጉ ሀገሮች በጉዳዩ ዙሪያ መምራት ያለባቸው ቢሆንም ቻይና፣ ህንድና ሩሲያም ይህንኑ እንዲያደርጉ ይጠበቅባቸዋል ነው ያሉት። በመጨረሻም የዩናይትድ ስቴትስ ምክትል ፕሬዚደንት ካመላ ሀሪስ ዛሬ ማክሰኞ በፈረንሳይ ጉብኝት ላይ ናቸው። ምክትል ፕሬዚደንቷ በፈረንሳይ የሚያደርጉት የአራት ቀን ጉብኝት ዓላማ በሀገራቸውና ረጅም ዘመን ባስቆጠረችው አጋሯ በፈረንሳይ መካከል የተፈጠረውን ውጥረት ለማርገብ መሆኑ ተገልጿል። አውስትሬሊያ ባህር ሰርጓጅ መርከቦችን ከፈረንሳይ ልትገዛ ተዋውላ ስታበቃ ዞር ብላ ከዩናይትድ ስቴትስ ላይ ልትገዛ መዋዋላን ተከትሎ የሁለቱ ሀገሮች ግንኙነት በታሪኩ ባልታየ ደረጃ አሽቆልግሏል ካማላ ሐሪስ ከፈረንሳይ ፕሬዚደንት ኢማኑዌል ማክሮን ጋር እንደሚነጋገሩ ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን፣ ለዓለም ዜናዎቹ እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥቅምት 30 2014 ዓ.ም ምሽት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦ አማሐሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ አሁን ለዕለቱ የያዝ ነውን አብይ ርዕሳችንን እናሰማችሁ አዎ አሁን አንድ ነገር በግልጽ መወራት የሚያስፈልግበት ደረጃና የመጨረሻ ነጥብ ላይ ደርሰናል እንደ ከዚህ በፊቱ ማበል ማስታማም ማስመሰል የምሰራ ነገር የለም ኢትዮጵያ ጦርነቱን ከማቆም ውጭ አንዲት የመጨረሻ አማራጭ የላትም የሰማችሁት ቆየት ብለን በሁለተኛው አጋማሽ ከምናስደምጣችሁ የንግድና ምጣኔ ሀብት ዝግጅታችን የተቀነጨበ ነው። እንግዳችን በሁለተኛው አጋማሽ ተመልሰው ይመጣሉ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በኢትዮጵያ ጉዳይ ላይ ትላንት ምሽት በተካሄደው የጸጥታው ምክር ቤት ስብሰባ ሪፖርት ያቀረቡት የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ፕሬዚዳንት ኦሊሲጎን ኦባሳንጆ ለሰሜን ኢትዮጵያ ግጭት ፖለቲካዊ መፍትሄ ማምጣት የሚቻልበት ጊዜ እየተሟጠጠ በመሆኑ አስቸኳይ እርምጃ ሊወሰድ እንደሚገባ ገለጹ። የኢትዮጵያ መንግስትና የህወሀት አመራሮች ልዩነቶቻቸው ፖለቲካዊ መሆኑን በመሆኑም ፖለቲካዊ መፍትሄ እንደሚያስፈልገው በግል እንደሚያምኑ ይፋ አድርገዋል። የእርሳቸው ሪፖርትን ተከትሎ ምክር ቤቱ አባላት ባደረጓቸው ንግግሮች እንደ ወትሮ የተለያዩ አቋሞቻቸውን አንጸባርቀዋል። ለግጭቱ ፖለቲካዊ መፍትሄ ይፈለግ በሚለው ሀሳብ ኢትዮጵያ ክብር እንዳላት የገለጹት በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታያዝቀ ስላሴ ህወሓት ከተለያዩ አካላት በግልጽ ድጋፍ እንደሚያገኝ አብራርተው በዚህም ቅሬታቸውን ገልጸዋል። ይሁን እንጂ ህወሓት መሰል ውንጀላዎችን ማስተባበሉ ይታወሳል። ኬኔዲ አባተ የሪፖርቱን ይዘት እንደሚከተለው ያቀርበዋል። በኢትዮጵያ ወቅታዊ ጉዳይ ላይ ለምክር ቤቱ አባላት ገለጻ በማድረግ የስብሰባውን የመክፈቻ ንግግር ያደረጉት በተባበሩት መንግስታት የፖለቲካና ሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲካርሎ በሰሜን ኢትዮጵያ ለአንድ ዓመት የቆየው ግጭትና ጦርነት ያስከተለው ቀውስ አሁን አስከፊ ደረጃ ላይ ደርሷል ብለዋል። በቅርቡ የህወሓት ኃይሎች እርሳቸው የኦሮሞ ነጻነት ሰራዊት ካሉትና መንግስት ኦነግ ሸኔ ብሎ ከሚገልጸው ታጣቂ ቡድን ጋር በመተባበር በጦርነቱ ከሰሜን ወደ አዲስ አበባ አቅጣጫ ጫ ገፍተናል ስለማለታቸው፣ እንዲሁም የኢትዮጵያ መንግስት ሀገሪቱ የህልውና አደጋ ገጥመዋታል በሚል የአስቸኳይ ጊዜ አዋጅ ማውጣቱን ያስታወሱት ዲካርሎ በሀገሪቱ ያለው ቀውስ ለአፍሪካ ቀንድም ሊተርፍ እንደሚችል አስጠንቅቀዋል። ከአንድ መቶ አስር ሚሊዮን በላይ ህዝብ ከዘጠና በላይ የተለያዩ ብሔር ብሔረሰቦችና ከሰማኒያ በላይ ቋንቋዎች ባሉባት ሀገር ቀጣይነት ያለው ጦርነትና አለመረጋጋት ምን እንደሚያስከትል ማንም ሊተነበይ አይችልም። ነገር ግን ግልጽ ላድርግ። እውነተኛ የሆነው ነገር ኢትዮጵያ እየተስፋፋ ወደሚሄድ የእርስ በርስ ጦርነት ልትገባ የምትችልበት አደጋ ተጨባጭ መሆኑ ነው። ይህ ደግሞ ሰብአዊ ጥፋትን በማስከተል የዚህችን ጠቃሚ ሀገር የወደፊት እጣ ፈንታን ይበላል። በሰፊው ቀጠና ውስጥ ግጭቶችን የሚያጎለብቱ ፖለቲካዊ መዘዞች በአፍሪካ ቀንድ ያሉትን በርካታ ቀውሶች የሚያባብሱ ይሆናሉ። በመሆኑም ግጭቱ አስቸኳይ መፍትሄ ያሻዋል ብለዋል። Ethiopia, a founding member of the United Nations, needs our support. የተባበሩት መንግስታት ድርጅት መስራች አባል የሆነችው ኢትዮጵያ የእኛን ድጋፍ ትፈልጋለች። ኢትዮጵያውያን ብዙ ከማርፈዳቸው በፊት የጋራ የበለጸገ ነገር ለመገንባት እንዲተባበሩን እናሳስባለን። የትናንቱ የጸጥታው ምክር ቤት ስብሰባ ከወትሮቹ በተለየ መልኩ ለአፍሪካ ችግር አፍሪካዊ መፍትሄ በሚለው መርህ ስር የህብረቱ የአፍሪካ ቀንድ ልዩ መልእክተኛ የሆኑት የቀድሞው የናይጄሪያ ፕሬዚደንት ኦሊሴጉን ኦባሳንጆ ለኢትዮጵያ ቀውስ መፍትሄ ለማፈላለግ ያደረጉት ጥረት ሪፖርት የተደረገበት ነው። በሪፖርታቸው በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ከፕሬዝደንት ሳህለ ወርቅ ዘውዴና ከኦሮሚያ ክልል ርዕሰ መስተዳ ጋር መነጋገራቸውን እንዲሁም ወደ መቀሌ አቅንተው ከህወሀት አመራሮችም ጋር ስለ መወያየታቸው የገለጹት ኦባሳንጆ ሁለቱም አካላት ልዩነታቸው ፖለቲካዊ መሆኑንና ፖለቲካዊ መፍትሄ እንደሚያስፈልገው በግል እንደሚያምኑ ይፋ አድርገዋል። ይህን ለማድረግ ያለው ጊዜ አጭር መሆኑንም ነው የጠቆሙት። በአዲስ አበባ መሆን በሰሜን ያሉ ሁሉም መሪዎች በመካከላቸው ያለው ልዩነት ፖለቲካዊ እንደሆነ እና በውይይት ፖለቲካዊ መፍትሄ እንደሚያስፈልግ በግል ይስማማሉ። ይህ እንግዲህ የኢትዮጵያ ሕዝብ እየደረሰበት ያለውን ችግር በዘላቂነት ለመፍታት በጋራ ልንጠቀምበት የምንችልበት የእድል መስኮት ነው። ነገር ግን ያለን የእድል መስኮት በጣም ትንሽ እንደሆነ እና በዚህ ረገድ ለማንኛውም ጣልቃ ገብነት ያለን ጊዜ አጭር መሆኑን መጥቀስ አስፈላጊ ነው። አስቸኳይ የመፍትሄ እርምጃ መወሰድ ያለበት ጊዜው አሁን ነው ሲሉም ለኢትዮጵያ ቀውስ መፍትሄ በማፈላለግ ረገድ ከዚህ ቀደም በሁሉም የጸጥታው ምክር ቤት አባላት ድጋፍ የተቸራቸው የቀድሞው የናይጄሪያ ፕሬዝደንት አመልክተዋል። በዛሬው ዕለት ወደ አማራና ወደ አፋር ክልሎች በማቅናት ከየክልሎቹ መሪዎች ጋር እንደሚወያዩም ጠቁመዋል። የእርሳቸውን ሪፖርት ተከትሎ የምክር ቤቱ አባላት ባደረጓቸው ንግግሮች እንደ ወትረው ሁሉ የተለያዩ አቋሞችን አንጸባርቀዋል። በተባበሩት መንግስታት የዩናይትድ ስቴትስ ቋሚ ተወካይ አምባሳደር ሊንዳ ቶማስ ግሪንፊልድ ባደረጉት ንግግር ግር ሁሉም አካላት ነፍጣቸውን በማውረድ ያለምንም ቅድመ ሁኔታ በአስቸኳይ የተኩስ አቁም ድርድር መጀመር እንዳለባቸው የገለጹ ሲሆን ዩናይትድ ስቴትስ ለአንድ ወገን ታዳላለች በሚል ከተለያዩ አካላት የሚቀርበውን ትችትም አስተባብለዋል። ሰላም እንዲሰፍን ስንጠይቅ ዩናይትድ ስቴትስ በዚህ ግጭት ለአንዱ ወገን ታዳላለች ለሚሉ ትችቶች ምላሽ መስጠት እፈልጋለሁ። በጣም ግልጽ ማድረግ እፈልጋለሁ። በሁሉም በኩል ያለውን ጥቃት እናወግዛለን። በሁሉም ወገኖች የሚፈጸሙትን የሰብአዊ መብቶች ጥሰቶችንም እናወግዛለን። ስለዚህ በኢትዮጵያ መከላከያ ሰራዊትና በኤርትራ መከላከያ ሰራዊት እየደረሰ ያለውን ጥቃት እናወግዛለን፣ የህወሀትንም እንዲሁ። ህወሀት ጦርነቱን ከትግራይ ውጪ ማስፋፋቱንም እናወግዛለን። ህወሀት ከአፋርና ከአማራ ክልል መውጣት አለበት። ህወሀትና የኦሮሞ ነጻነት ሰራዊት አሁን ላይ ወደ አዲስ አበባ እያደረጉ ያሉትን ጉዞ በአስቸኳይ እንዲያቆሙ እንጠይቃለን። የኢትዮጵያ መንግስትም አለም አቀፍ የሰብአዊ ህግን እንዲያከብር እንጠይቃለን። ለማንም እየወገንን አይደለም ችግሩን ለመፍታት ዘግተናል ያሉት አምባሳደር ግሪንፊልድ ፕሬዝደንት ኦባሳንጆን ስላከናወኑት ስራ አመስግነዋል። በኢትዮጵያ ዘላቂ ሰላም ማምጣት የሚችሉት መሪዎቿና ህዝቦቿ መሆናቸውን ገልጸው ለቀውሱ እልባት ለመስጠት ያለው ጊዜ እየተሟጠጠ መሆኑን በመጠቆም በቀጣይነት ሁሉም አካላት ለመፍትሄው እንዲሰሩ ጥሪ አቅርበዋል። ይህ ግጭት በቀጠለ ቁጥር የሰላም መንገድ ከባድ እየሆነ ይሄዳል። ብዙ ሰዎችም ይሞታሉ። እናም ከከፍተኛ ተወካዩ ኦባሳንጆ እንደሰማችሁት የእድሉ መስኮት ጠባብ ነው፣ ጊዜ እየሄደ ነው። ሁሉም ወገኖች ከዳር እስከ ዳር ወደ ኋላ ተመልሰው ህዝባቸውን ወደ ሰላም እንዲመሩና ለመላው ኢትዮጵያውያን ብልጽግናን የሚያረጋግጥ የልማት አጀንዳ እንዲጀምሩ አሳስባለሁ። ቀድሞውንም ከዩናይትድ ስቴትስ በተቃራኒ በመቆም የምትታወቀው ሩሲያ አሁንም ጣልቃ ገብነት አያስፈልግም በሚል አቋም ጸንታለች። በኢትዮጵያ ያለው ልዩነትና መከፋፈል ስር እየሰደ የተወሰደ መምጣቱን የገለጹት በተመድ የሩሲያ ምክትል ቋሚ ተወካይ አና ኤቭስቲግኔቫ፣ ይህም የውጭ ጣልቃ ገብነቶች ውጤት መሆኑን በመጥቀስ ችግሩን ለመፍታት ሀገራዊና ቀጠናዊ ጥረቶችን ከመደገፍ ውጭ አማራጭ እንደሌለ አመልክተዋል። በሁኔታው ላይ ተጽዕኖ መፍጠር የሚችሉ ባለድርሻ አካላትም ሆኑ መገናኛ ብዙኃን ዓለም አቀፋዊ ንግግሮችን ከማባባስ እና ቀድሞውንም እየጨመረ የመጣውን የብሔር ግጭት ይበልጥ እንዲባባስ ከማድረግ ይልቅ በኃላፊነት እንዲሰሩ ስናሳስብ ነበር። ህገወጥ የአንድ ወገን ማዕቀብ፣ እንዲህ አይነቱ የማዕቀብ ማስፈራራት ወይም ኢኮኖሚያዊ እርዳታን ማቋረጥ እርቅን ከማምጣት ይልቅ በስቃይ ላይ የሚገኙትን ተራ ሰዎች ሁኔታ እንደሚያባብስም እናምናለን። በኢትዮጵያ ውስጥ ያለውን ወታደራዊ ግጭት ለማስቆም እና በውይይት ሰላምን ለማረጋገጥ እንዲሁም በሂደት ማህበራዊና ኢኮኖሚያዊ መረጋጋት ለመፍጠር ሀገራዊና ቀጠናዊ ጥረቶችን ከመደገፍ ውጭ ሌላ አማራጭ የለም። ኢትዮጵያውያን ተቻችለው የመኖርና የጋራ ሀገራቸውን የመገንባት ብቃት እንዳላቸው በተደጋጋሚ አሳይተዋል ሲሉም የገለጹት የሩሲያዋ ተወካይ በሰላምና በዴሞክራሲያዊ መንገድ ተካሂዷል ያሉትን የ2013 ዓ ም ምርጫ ለዚህ በማሳያነት ጠቅሰዋል። በቅርቡ በአዲስ አበባ የተደረጉ ህዝባዊ ሰልፎች ህዝቡ ለመንግስት ከፍተኛ ድጋፍ እንዳለው እንደሚያሳይም ጠቁመዋል። ለግጭቱ ፖለቲካዊ መፍትሄ ይፈለግለት ለሚለው ሀሳብ ኢትዮጵያ ክብር እንዳላት የገለጹት በተመድ የኢትዮጵያ ቋሚ ተወካይ አምባሳደር ታዬ አጽቀ ስላሴ በሀገሪቱ የተከሰተው ችግር ብዝሃነትን ማስተናገድ ካለመቻል የመነጨ እንዳልሆነ አብራርተዋል። ይልቁንም እኩልነትን የማይቀበለው ያሉት ህወሀት የበላይ ካልሆንኩ በሚል የፈጠረው መሆኑንም ነው የተናገሩት። ህወሀት ከተለያዩ አካላት በግልጽ ድጋፍ እንደሚያ ያገኝ ያብራሩትም አምባሳደር ታዬ በዚህም ቅሬታቸውን ገልጸዋል። Unfortunately, this group garners support from many sources, some media outlets in the West. እንዳለመታደል ሆኖ ይህ ቡድን ከብዙ ምንጮች ድጋፍ ያገኛል አንዳንድ የምዕራባውያን ሚዲያዎችና የዓለም አቀፍ ድርጅቶች መሪዎችና አባላት ቡድኑን በግልጽ ይደግፋሉ። ይገርማቸዋል። ስለ ቡድኑ ቀጣይ ፍላጎትና ቀጣይ ተግባራት አንዳንዴ ከእነዚህ አካላት አመራሮች መግለጫዎችና ንግግሮች እንረዳለን። ለዓለም አቀፉ ማህበረሰብ መንግስታዊና መንግስታዊ ላልሆኑ አካላት የምናስተላልፈው መልእክት ግልጽ የሆነና ቁሳቁስና የሞራል ድጋፍ ከማድረግ እንዲቆጠቡ ነው። የመገናኛ፣ የሳተላይት መረጃ፣ የመሳሪያና የተዋጊ ጭምር ድጋፍ ከማድረግ እንዲቆጠቡም እጠይቃለሁ። ይህ ሕገ ወጥነት ብቻ ሳይሆን ከሞራልም ውጭ ነው። እርሳቸው ይህን ይበሉ እንጂ ከውጭ ኃይሎች ድጋፍ ያገኛል መባሉን ህወሀት ከዚህ ቀደም በተደጋጋሚ ማስተባበሉ ይታወቃል። አምባሳደር ታዬ በንግግራቸው ኢትዮጵያ ካለችበት ቀውስ እንድትወጣ ቀጣናዊ ጥረቶችን ከመደገፍ ውጭ የሚደረጉ የማግለልና የማዕቀብ እርምጃዎች መፍትሄ እንደማይኖራቸው ጠቁመዋል። የጸጥታው ምክር ቤት ከህዳሴ ግድብ ጋር በተያያዘ ካደረጋቸው ስብሰባዎች ውጭ የሰሜን ኢትዮጵያ ግጭት ከተከሰተ ወዲህ በአንድ ዓመት ጊዜ ውስጥ በሀገ ሪቱ ጉዳይ ላይ ትናንት ምሽት 11ኛ ስብሰባውን ያደረገው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች፣ ለምሽቱ አብይ ርዕስ የያዝነውን ዘገባ ነበር ያስደመጥናችሁ። የትንታኔው መጽሔት ይቀጥላል። ሸኔ የተሰኙት የታጠቁ ቡድኖች ከምዕራብ ወለጋ ዞን ቤጊና ቆንዳላ ወረዳ እንዲሁም ከቄሌም ወለጋ ዞን ጊዳሚ ወረዳ ነዋሪዎችን ማፈናቀላቸውን ነዋሪዎችና የክልሉ መንግስት ኃላፊዎች ገለጹ። ታጣቂዎቹ ከተሞችን በማውደም ሰላማዊ ሰዎችን ገድለዋል ብለዋል። ከነዋሪው አንዱ ለአሜሪካ ድምጽ ሲናገሩ ከታጣቂዎቹ በኩል እስካሁን የተባለ ነገር የለም ናኮር መልካ ዝርዝሩን ያሰማናል በኦሮሚያ ክልል ምዕራብ ወለጋ ዞን ቤጌ ወረዳ ይኖሩ የነበሩ አንድ ስማቸው እንዲጠቀስ ያልፈለጉ ነዋሪ ሸኔ ወይም ወቦ ብለው የጠሯቸው ታጣቂዎች ከመኖሪያ ቀያቸው እንዳፈናቀሏቸው ለአሜሪካ ድምፅ ተናግረዋል ከቤጊ ወረዳ ባለፈው ሳምንት ውስጥ መፈናቀላቸውንና የመንግስት ሰራተኛ እንደነበሩ የገለጹ ግለሰብ ያፈናቀሉን የሸኔ ታጣቂዎች ወይም ወቡ በማለት ራሳቸውን የሚጠሩ ኃይሎች ናቸው ብለዋል። ታጣቂዎቹ ባደረሱት ጥቃት ሕይወታቸውን ያጡ ሰዎችም እንዳሉ ገልጸዋል። የሸኔ ታጣቂዎች ወይም ወቡ ኃይሎች ናቸው ጥቃት ያደረሱብን። ቤጊና ቆንዳላ ወረዳዎችን አውደመው ተቆጣጥረውታል። መንግስት ሊከላከለን አልቻለም። ሕፃናት ከእኛ ጋር ናቸው። ነፍሰ ጡር ሴቶች፣ ታማሚዎችና አቅመ ደካሞችም አብረውን አሉ። ቤጊ ውስጥ በታጣቂዎቹ የተገደሉ ሰዎች ብዙ ናቸው። በአሁኑ ሰዓት በባምባሲ ውስጥ ቆሽማንዶ የሚባል ስፍራ ላይ ነው የምንገኘው። ምንም ድጋፍ ስለሌለን ተቸግረናል ነው። ያሉት የኦሮሚያ ክልል መንግስት ኮሚዩኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ሀይሉ አዱኛ፣ ሸኔ የተሰኘው ታጣቂ ቡድን ንጹሐን ነዋሪዎች በማፈናቀል በዜጎች ላይ ግፍ እየፈጸመ እንደሚገኝ ገልጸው ቤጊና ቆንዳላ ወረዳ በታጣቂዎች ቁጥጥር ስር አሏልችም ብለዋል። ወያኔ ከሰሜን ሲያስነጥስ ታች ያለው ሸኔ ደግሞ ጉንፋን ይዘዋል። ከዚህ ካልሆነ በስተቀር አንድም ቦታ የተቆጣጠሩትና ለዚህም የሚያበቃቸው አቅምም ጉልበትም አደረጃጀትም የላቸውም። ባለፈው ሶስት አመታት ያደረጉት ንጹሐንን ታርጌት አድርጎ ገሎ መሰውርን ነው እንጂ ለዚህ የሚያደረሳቸው አደረጃጀትም እንቅስቃሴም የላቸውም። ከዚህ ጋር ምንም የሚገናኝ ነገር የለም። የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ሸኔ የተሰኙት የታጣቂ ቡድኖች ከቤጊ ወረዳ ብቻ ሳይሆን ከምራብ ወለጋ ዞን ቤጊና ቆንዳላ ወረዳም እንዲሁ ከቄሌም ወለጋ ዞን ጊዳሜ ወረዳ ነዋሪዎችን አፈናቅለዋል ብለዋል። አያይዘውም ታጣቂ ቡድኑ እንዲህ ያለ ተግባር በዚህ ሳምንት ብቻ ሳይሆን ለብዙ ዓመታት ሲፈጽም እንደቆየ ተናግረዋል። በዛ አካባቢ እንግዲህ ባለፉት ሶስት ዓመታት ሸኔ ከመንግስት ጋር ፊት ለፊት ገጥሞ አንድም ቀበሌ መቆጣጠር ተስኖት ህዝብም አንቅሮ ተፍቶት በየሜዳውና በየጥሻው የሚዟዟር እና አጋጣሚ ሲያገኝ ደግሞ ሰላማዊ ሰዎችን የሚያጠቃ እና ከዛም ጥቃት የፖለቲካ ትርፍ ለማግኘት የሚጣጣር እንደዚህ አይነቶችን ጥቃት አልፎ አልፎ የመፈጸሙ ትናንትም ሲያደርገው የነበረ በአንዳንድ የምዕራብ ወለጋ አካባቢዎች የሚፈጽመው ተግባር ስለሆነ ይህም ከዛ አግባብ ነው መታየት ያለበትና ይህም ጥቃትም ባለፉት ሶስት ዓመትም ሲፈጽም የነበረ ነው። የምዕራብ ወለጋ ዞን ኮሚኒኬሽንስ ጽህፈት ቤት ኃላፊ ወይዘሮ ለሊስ የሽብሩ በበኩላቸው ከቤጊና ቁንዳላ ወረዳዎች ነዋሪዎች መፈናቀላቸውንና ና ከአመራሮችና መንግስት ሰራተኞች መካከል በታጣቂ ቡድኑ ጥቃት ህይወታቸው ያለፈማሉ ብለዋል። አናሌ ቆፋ ለማንከ በዚህ በሁለቱ ወረዳዎች ውስጥ ብቻ ሳይሆን የታጣቂዎቹ እንቅስቃሴ በሌሎችም ጥቂት ወረዳዎች ውስጥ ይታያል። ታጣቂዎቹ በወሰዱት እርምጃ በቤጊና ቁንዳላ ወረዳዎች ውስጥ የጥቂት የመንግስት ስራ ኃላፊዎች እና መንግስት ሰራተኞች ህይወት አልፏል። በርግጥ በቁጥር ይህን ያህል ናቸው ለማለት አሁን አልችልም። በጥቃቱ ምክንያት ስጋት ውስጥ የወደቁ በርካታ ሰዎችም ተፈናቅለዋል። በሌላ በኩል የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታረቀኝ ታሲሳ ከሁለት ሺህ በላይ ተፈናቃዮች ባለፈው ሳምንት ከምዕራብ ወለጋ ተፈናቅለው በባምባሲ እንደሚገኙ ጠቅሰው የሚረዱበት ሁኔታ ለማመቻቸት እየሰሩ መሆናቸውን ገልጸዋል። እንደተባለው ደግሞ ከተለያዩ ዚህ ምዕራብ ወለጋ አካባቢ ቤጊ፣ ቆንዳላ እና ሌሎችም አካባቢዎች ላይ ትንሽ ግጭት ተፈጥሮ ነበረ። በዛ ግጭት ምክንያት ብዙ ሰዎች ወደ ሁለት መቶ ሰማኒያ አምስት አካባቢ የሚጠጉ አባወራዎች ወደ ሁለት ሺህ እና ከዛ በላይ የሚሆኑት ናቸው። ተጨማሪ ወደ እኛ መጥቶ በአንበሲ አካባቢ በተለያዩ ቦታ በሽማንዶ ቁጥሩ ሁለት የምባል ቀበሌ አለን እንደዚሁም በአንበሲ ከተማ አሉ። አካባቢው የቀበሌ አመራሮች፣ የወረዳ አመራሮች በጣም ሌሊትና ቀን እነዚህን ዜጎች እየተቀበሉ ነው ያሉት። ከዚህ አጋጣሚ ማመንገን እንፈልጋለን የእኛ መዴና ወያይተናቸዋል ከቤጊ ተፈናቅለው በአምባሲ መሆናቸውን የገለጹልን ተፈናቃይ በበኩላቸው እርዳታ እንዲደረግላቸው ጠይቀዋል። በአሁኑ ጊዜ አስከፊ ችግር ውስጥ ስለምንገኝ መንግስት ይህንን ተገንዝቦ ድጋፍ እንዲያደርግልንና አካባቢውን አረጋግቶ እንዲመልሰን እንጠይቃለን። የዜጎችን ደህንነት የመጠበቅ ኃላፊነት የመንግስት በመሆኑ ሊደርስልን ይገባል ነው ያሉት። የቤኒሻንጉል ጉሙዝ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታበቀኝ ከተፈናቃዮቹ መካከል በመንግስት ድጋፍ አልተደረገልንም ሲሉ ለወቀሱትም ምላሽ ሰጥተዋል። እስካሁን በመንግስት የተደረገ ነገር የለም ልናደርግ ግን ምዝገባ እያጠናቀቅንና ያለ ነው ያለው አዝማሚያ አሁን የጸጥታ ሁኔታ ጸጥታ አካላትና የክልሉ የሁለቱ ክልል ሰላም የሚሰሩ አሉ። እነሱ ጋር እየተነጋገርን ያለ ነው። ከክልሎቹ ብሔራዊ አደጋ ስጋት ስራ አመራር ኮሚሽኖችን እንደዚህ እየተነጋገርን ነው። እኛ ማወያ ይተናቸዋል። አሁን በቅርቡ መዝገባ እንዳለቀ በእኛ ድጋፍ የሚደረግ መሆኑ ነው። የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ በበኩላቸው ተፈናቃዮቹን ለመርዳትና መልሶ ለማቋቋም ስለሚደረገው ጥረት ሲገልጹ የክልሉ መንግስት ባለፉት ሶስት ዓመታት ሸኔ በቤንሻንጉልና በምስራቅ ወለጋ ዳር ድንበር አካባቢ ያፈናቀላቸውን መልሶ ለማቋቋም ብዙ ጥረት አድርጓል። ባለፈውም ኪረሙ ላይ ምስራቅ ወለጋ ላይ ኦሮሞና አማራን ለማጋጨትና በሁለቱ ህዝቦች ግጭት የፖለቲካ ትርፍ ለማግኘት እኩይ ተግባሩን ፈጽሟል። እነሱንም መልሶ የማቋቋም መንግስት የቻለውን ሀይል የክልሉ መንግስት በቻለውን ሀይል የህዝቡን ጸጥታ ለማስከበር የተፈናቀሉትን ወደ ቦታቸው ለመመለስ፣ ህዝቡን ደግሞ ነቅቶ ተደራጅቶ ራሱን እንዲከላከል፣ ራሱን እንዲያደራጅ፣ እንዲመቃ ሰርጎ የገቡትን ደግሞ አሳልፎ እንዲሰጥ እርምጃም እንዲወስድባቸው እያደረገ ይገኛል። አሁንም በአጭር ጊዜ ውስጥ ይህን የጥፋት ኃይል ከወያኔ ከአባቱ ጋር ቀብረን የኢትዮጵያን ሰላም፣ የክልላችን ሰላም የማረጋገጥ ደግሞ እየሰራን እንገኛለን። መንግስት ሸኔ በማለት የሚጠራው እና በሽብርተኝነት የተፈረጀው ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው የታጠቀ ቡድን እስካሁን ስለ ጉዳዩ በይፋ የገለጸው ነገር የለም። ቡድኑ በቅርቡ ሌላው በኢትዮጵያ መንግስት በአሸባሪነት ከፈረጀው ህወሓት ጋር ጥምረት ፈጥሮ በመስራት ላይ እንደሚገኝ በቅርቡ መግለጹ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ ናኮር መልካን ለዘገባው እናመሰግናለን። አድማጮች፣ በሌላ በኩል ህወሓትም ሆነ የኢትዮጵያ መንግስት በአሸባሪነት የፈረጀው ኦነግ ሸኔ ለሚቀርብባቸው ውንጀላዎች የሰብአዊ መብት ጥሰቶች ከማስተባበል ውጪ እስካሁን የገለጹት ነገር የለም። ወደ ተከታዩ ዘገባችን ውሰዳችሁ። የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአጣዳፊ እርዳታ ማስተባበሪያ ኦቻ ኃላፊ ማርቲን ግሪንፊትስ ትላንት ሰኞ ዕለት በኢትዮጵያ የነበራቸውን የአራት ቀናት ጉብኝታቸውን አጠናቀዋል። በቆይታቸው በመቀሌ ከተለያዩ የሰብአዊ ድጋፍ ሰጪ ተቋማት እና ከህወሓት ኃላፊዎች ጋር የተገናኙ ሲሆን፣ በአዲስ አበባም ከጠቅላይ ሚኒስትር አብይ አህመድን ጨምሮ ከተለያዩ ባለስልጣናት ጋር ተነጋግረው ተወያይተዋል። ዋና ጸሐፊው በአዲስ አበባ የነበራቸውን ቆይታ በተመለከተ የደንገረመው በኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት የቃል አቀባይ ጽህፈት ቤት ባልደረባ የሆኑትን አቶ ኃይለ ሚካኤል ደቤሳን አነጋግራ ተከታዩን ዘገባ አጠናቅራለች። የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊው የሰብአዊ ጉዳዮችና የአጣዳፊ እርዳታ ማስተባበሪያ ኦቻ ኃላፊ ማርቲን ግሪፍትስ በኢትዮጵያ ያደረጉትን የአራት ቀናት ጉብኝት ትላንት ሰኞ ማጠናቀቃቸውን አስመልክቶ ኦቻ መግለጫ አውጥቷል። መግለጫው ማርቲን ግሪፍትስ በነበራቸው ቆይታ በመቀሌ፣ በአማራ ክልል እንዲሁም በአዲስ አበባ ከተለያዩ ባለስልጣናትና ከረድኤት ተቋም ባልደረቦች ጋር መገናኘታቸው በመግለጫው ተገልጿል። የመንግስታቱ ድርጅት የሰብአዊ ጉዳዮች የረዳት ዋና ጸሐፊው ማርቲን ግሪፍስ በአዲስ አበባ በነበራቸው ቆይታ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንንና እንዲሁም የኢትዮጵያ እርዳታና የብሔራዊ አደጋ ስጋት አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ ጋር ስብሰባ በማድረግ በአሁን ሰዓት በሀገሪቱ ውስጥ ስላለው የእርዳታ ሁኔታ ገለጻና ማብራሪያ እንደተደረገላቸው የውጭ ጉዳይ ሚኒስቴር መስሪያ ቤት የቃል አቀባይ ጽህፈት ቤት ባልደረባ የሆኑት አቶ ሀይለ ሚካኤል ዴቢሳ ለአሜሪካ ድምፅ አስታውቀዋል። ሚስተር ማርቲን ሪውስ በኢትዮጵያ ቆይታቸው በተለይ ከክቡር ምክትል ጠቅላይ ሚኒስትሩ የውጭ ጉዳይ ሚኒስትሩ ጋር የነበራቸው ቆይታ የኢትዮጵያ መንግስት በትግራይና እንዲሁም ደግሞ በአጠቃላይ በሰሜኑ አካባቢ ድጋፍና እርዳታ በሚያስፈልጋቸው ዜጎች እየተደረገ የሚገኘው ትክክለኛ ድጋፍና እርዳታ ምንድን ነው የሚለውን ነገር ዝርዝር ማብራሪያ ሰጥቷቸዋል። ከዛ በኋላ ደግሞ መንግስት የተናጥል የተኩስ አቁም ውሳኔን አሳልፎ ከትግራይ ወታደሩ እንዲወጣ ካደረገ በኋላ ያደረገውን የሰብአዊ እርዳታ ከዛ በኋላ የነበረውን ነገር እንደዚሁ በዝርዝር አስረድተዋል። የብሔራዊ አደጋ ስጋት አመራር ስራመራ ኮሚሽን ኮሚሽነር አቶ ምትጉ ካሳም እንዲሁ በማስረጃ የተደገፈ አህዛዊ የሆነ ገለጻን ነው ያደረጉላቸውና በዚህም እንግዲህ መንግስት ማድረግ የሚችለውን ነገር ሁሉ እያደረገ ስለ መምጣቱ ምክትል ጠቅላይ ሚኒስትሩ በደንብ አስረድተዋቸዋል። አቶ ኃይለ ሚካኤል ከዚሁ ጋር ተያይዞ የኢትዮጵያ መንግስት በበቂ ሁኔታ ወደ ትግራይ ክልል እርዳታ እንዲገባ እየተባበረ እንዳልሆነ ተደርገው የሚነሱ ጉዳዮች እንዳሳሰባቸው የውጭ ጉዳይ ሚኒስትሩ ለማርቲን ግሪፍስ መግለጻቸውንም ያስረዳሉ። ከጥቅምት በኋላ እንግዲህ ባለፈው አመት ማለት ነው በ ሁለት መቶ አስራ ሶስት ቶን የሚመዝን አንድ ሺህ አንድ መቶ አርባ ሁለት ተሽከርካሪዎች ገብተው ወደ ትግራይ ከነዚህ ውስጥ መመለስ የቻሉት ሁለት መቶ አርባ ሁለት ብቻ መሆኑን እንዲሁ አስረድተዋቸዋል። ቀሪ ስምንት መቶ ሰባ ሁለት የሚሆኑ ተሽከርካሪዎች ግን እዛው በማስቀረብ የሽብርተኛ ቡድን ለሽብር ግብሩ ይጠቀምበት ስለመሆኑ ይህንን ማወቅ አለባቸው የሚለውን ነገር እንዲሁም ማስረዳት ተችሏል ማለት ነው። ይሄ ነገር ገለጻ ሲደረግባቸው ይሄ ነገር መሆን የሌለበትና ያልተገባ ድርጊት እንደሆነም ጭምር የተናገሩበት ሁኔታ ነው የሚገኙትና ይሄንን ነገር ተቃውሞ ይሄ እየታወቀ ይሄ የተነገረ ግን የኢትዮጵያ መንግስትን ምስል ወይም ደግሞ የኢትዮጵያ መንግስትን ጥረት በማይመጠን መልኩ የማጠልሸትና እንዲሁም ደግሞ ተቃራኒ የሆኑ ነገሮችን በዓለም አደባባይ የማሳየት ነገር አለ እና ይህ ፈጽሞ ትክክል አለሞካ ካለመሆኑን ባሻገር ተካረም አለበት የሚለውን ነገር በደንብ አብራርተው ተናግረዋል። አቶ ኃይለ ሚካኤል አያይዘውም ምክትል ጠቅላይ ሚኒስትሩ የረድኤት ተቋማት በኢትዮጵያ በትግራይ ክልል ብቻ ላይ ትኩረት ማድረጋቸውን ገልጸው እርዳታ ለሚያሻቸው ሌሎች አካባቢዎችም ድጋፍ በሚደረግበት ሁኔታ ላይ መወያየታቸውን ያስረዳሉ። እርዳታን በሚመለከት ዓለም አቀፍ የሰብዓዊ ድርጅቶች እስካሁን ድረስ እያደረጉ ላሉት ነገር ምስጋናንም አቅርበዋል። ምክት ጠቅላ የሚሱ ሆኖም ግን የእርዳታ ሲነሳ ወደ አንድ አካባቢ ብቻ ያደላ መሆን የለበትም። ኢ ሚዛናዊ ወይም ደግሞ ኢስት የሆኑ አታዎች አሉ። ለአብነታት በህወሀት ሽብርተኛ ቡድን የተነሳ በአፋር እና በአማራ ክልል የተለያዩ አካባቢዎች ብዙ ዜጎች ተፈናቅለው ነው የሚገኙትና ስለ እነዚህ ዜጎችም መጫው መናገርና ለእነዚህ ዜጎችም እርዳታ ያስፈልጋል ብሎ መናገር ሲያስፈልግ፣ ነገር ግን ወደ አንድ አካባቢ ብቻ ነገሮችን የማየትና የማማተር ነገር አለ እና ይህ መስተካከል አለበት። መንግስት ለሁሉም ዜጎች እኩል አተያይ አለ፣ ለሁሉም አካባቢ እርዳታ ለሚያስፈልጋቸው እኩል ማድረስ ስላለበት ይህንን ነገር እያደረገ ባለበት ሁኔታ ውስጥ ወደ አንዳንድ አካባቢ ብቻ ያደላ አተያይ መኖር የለበትም እና የረድኤት ድርጅቶችም እንዲሁም ደግሞ አንዳንድ ግለሰቦችን በዓለም አቀፍ ተቋማት የሚገኙ እንዲሁም ደግሞ አንዳንድ ዓለም አቀፍ የረድኤት ድርጅት ተቋማትን ጭምር ወደ አንድ አካባቢ ጥልቃቸውም አቁም አለባት የሚለውን ነገር ላይ ተያይተዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና አጣዳፊ እርዳታ ማስተባበሪያ ኦቻ በዛሬ ዕለት ባወጣው መግለጫ ላይ በኢትዮጵያ የሰብአዊ እርዳታን ለማድረስ የረድኤት ማህበረሰቡ የተባበሩት መንግስታት ድርጅት ኦቻ በረራዎች መቋረጥ የነዳጅና የጥሬ ገንዘብ እጥረት እንዲሁም ቢሮክራሲና የሰብአዊ ድጋፍ ሰጪ ባልደረቦች የቪዛ ጉዳዮች መስተጓጉል ተግዳሮት እንደፈጠሩበት የገለጸ ሲሆን ረዳት ዋና ጸሐፊው ማርቲን ግሪፍስም ሁሉም አካላት ግጭቱን አቋርጠው ወደ ሰላም እንዲቀርቡ ጥሪ ማድረጋቸውን አስታውቋል። ኤደን ገረመው ናት ዘገባውን ያስደመጠችን፣ እናመሰግናለን። አድማጮች፣ ወደ ሌላ አጠር ያለ ዘገባ ስናልፍ በኢትዮጵያ በታወጀው የአስቸኳይ ጊዜ አዋጅ ስር በአዲስ አበባ እየተካሄደ ባለው እስር የትግራይ ተወላጆች ላይ በማነጣጠሩ ከደርዘን በላይ የሚሆኑ የተባበሩት መንግስታት ድርጅት ሰራተኞች ታስረዋል ሲል የድርጅቱና ሌሎች የሰብአዊ ተቋማት ምንጮች እንደገለጹለት ገልጾ ኤፍፒ ዘግቧል። አንዳንዶቹ ከቤታቸው መወሰዳቸውን ምንጮቹ እንደነገሩት የዘገበው ኤኤፍፒ የተባበሩት መንግስታት ድርጅት ሰራተኞች እንዲለቀቁ የሚጠይቅ ደብዳቤ ለውጭ ጉዳይ ሚኒስቴር ማስገባቱን በጄኔቫ የሚገኙት ቃል አቀባይ ተናግረዋል። የመንግስታቱ ድርጅት የጸጥታ አካላት በእስር ላይ የሚገኙትን ሰራተኞቹን መጎብኘቱን በጄኔቫ የሚገኙት ቃል አቀባይ ለኤፍፒ የገለጹ ሲሆን በአስቸኳይ እንዲፈቱም በውጭ ጉዳይ በኩል ጥያቄ መቅረቡን ገልጸዋል። በኢትዮጵያ የሚገኘው የመንግስታቱ ድርጅት ቃል አቀባይ በበኩላቸው ድርጅቱ የሰራተኞቹን መታሰር እያጣራና እየተከታተለ መሆኑን ገልጿል። ቃል አቀባይዋ አክለው በኢትዮጵያ የሚገኘው የመንግስታቱ ድርጅት ያሉ ሰራተኞቻችን ደህንነትና ጥበቃ ከምንም ነገር በላይ ቅድሚያ የምንሰጠው ጉዳይ ነው ሲሉም ተናግረዋል። የተከበራችሁ አድማጮች የዜናና የትንታኔው መጽሄት የምናስተናግድበትን ክፍለ ጊዜ አጠናቀናል። እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። እያስተናገድኳችሁ ያለው ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር ላይ ትገኛለች። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዝግጅታችን እናልፋለን ንግድ እና ምጣኔ ሀብት ኢትዮጵያ ጦርነቱን ከማስቆም ውጪ የምጣኔ ሀብቷን አሁን ካለበት ሁኔታ ማላቀቅ የምትችልበት ሌላ አማራጭ የላትም ይላሉ የምጣኔ ሀብት ባለሙያው ዶክተር ጉቱቴሶ ቴሶ። ከምዕራቡ ወደ ምስራቁ ዓለም የምጣኔ ሀብት ትብብር የመዞር ሀሳብን ቢሆን የሚሰራ አለመሆኑንም ይናገራሉ። በኮቪድ አስራ ዘጠኝ ወረርሽኝ በጦርነቱና በማዕቀብ የተመታች ሀገር ቆማ ለአንዲት ቀንም ቢሆን ውላ የማደሯስ ሚስጥር ምን ይሆን? ዘጋቢያችን ደረጀ ደስታ ለምጣኔ ሀብቱ ባለሙያ ያቀረበው ጥያቄ ነው። በዚህ ዙሪያም ባለሙያው ምላሽ አላቸው። የዛሬ የንግድና ምጣኔ ሀብት እንግዳችን ናቸው። ደረጀ እንደሚከተሉ አሰናድቶታል። ዶክተር ጉቱ በተለይ ከስድስት ዓመታት ወዲህ እየተባባሰ የመጣው የምጣኔ ሀብት ይዞታ አሁን አስከፊ በሆነ ሁኔታ ላይ የሚገኝ መሆኑን እስከነ ምክንያቶቹ ይገልጻሉ። በተለይ ካለፉት ሰላሳ አመታት ውስጥ ዘንድሮና ይሄን ባሳለፍናቸው አንድ ሁለት አመት ምጣኔ ሀብቱ በተለይም ደግሞ ከዛሬ ስድስት አመት አካባቢ ጀምሮ በዝግመትም ቢሆን ያለው መንገድ ምክንያት በመሆን አሁን ያለበት ከሌላው ጊዜ ይልቅ በጣም ትልቅ ፈተና ውስጥ ገባበት ነው። የኢትዮጵያ ምጣኔ ሀብት እንግዲህ እንደሚታወቀው ዋናው ምሰሶና ጀርባው የግብርና ነው። በተለይ የሰፊውን ሕብረተሰብ በመሸከም በማኖር የውጭ ሀገር ምንዛሪ በማስገኘት የስራ እድል በመፍጠር የአንበሳን ድርሻ የያዘ ግብርና ነው። ለሀገሪቷን ጂዲፒ አስተዋጽኦ ማድረግ ሁለተኛ ደረጃ ላይ ነው የሚገኘው። ይሄ ግብርና እንግዲህ ትልቅ ተግዳሮት ውስጥ ገባበት ሁኔታ ነው ያለው። የሰሜኑ የሀገራችን ክፍል ከትግራይም፣ ሰሜን ጎንደር፣ ዘን ደቡብ ጎንደር፣ ሰሜን ወሎ፣ ደቡብ ወሎ እነዚህ ከቅርብ ጊዜ አሁን ይሄ የአጨዳ የአርቨስት ሲዝን ይሆን ነበር እና ከባለፈው ክረምት ጀምሮ ብዙ የእርሻ ስራዎች በተሳለቀ ሁኔታ ለመስራት ትልቅ ተግዳሮት የሆነበት ነው። በተለይ እንደዚሁም በምዕራብ በኩል እንደ ቤንሻንጉል ጉሙዝ አይነቱ ከሀምሳ ፐርሰንት የሚጠጋው ኢደን ዘር ያልዘራበት ሁኔታ ነው ያለው እና እንደዚሁም ወለጋም ወደ ደቡብ ጉጂ፣ ቦረናም ብዙ ሊባል የሚችል ተግዳሮት ውስጥ የገባ በሰላም እጦት እና በጦርነት ምክንያት ከባድ ፈተና ውስጥ የገባበት አቅርቦትም ያነሰበት ግብርና ትልቁን የሀገሪቷን ኢኮኖሚ የሚሸከም በጣም የተፈተነበት ነው። ዶክተር ጉቱ ኢትዮጵያን ወደ ኢንዱስትሪ ለማሸጋገር መጠነ ሰፊ ጥረት እየተደረገበት ቢሆንም ካለፈው ሁለት ሶስት አመታት ወዲህ ባለው ሁኔታ መገታቱን ገልጸዋል። አገልግሎት ዘርፉም ተመሳሳይ ሁኔታ ውስጥ የሚገኝ መሆኑንም ተናግረዋል። የእነዚህ ሁሉ ውጤቶች በምን ይገለጻል ተብለው የተጠየቁት ዶክተር ጉቱ ተከታዩን መልሰዋል። በዚህ ምክንያት እንግዲህ ውጤታቸው ምንድን ነው? ስራ አጥነት ነው። ስራ አጥነቱ ከፍተኛ ደረጃ ላይ ደርሰዋል። ውጤቱ ምንድን ነው? የዋጋ መናር ነው። ኑሮ ውድነት ነው። ኑሮ ውድነቱ በዓለማችን ላይ አስጊ ከሚባሉት ሀገራት ተርታ ኢትዮጵያ በኑሮ ውድነት እንድትሰለፍ አድርጓል። ምጣኔ እድገቱ እንዲዘግም የማድረግ አለማደግም፣ አደግም ወደኋላ መመለስ ማለት ከማያስመዘግቡ እስከ ሁለት የሀያ ስድስት ሊያድጉ ይችላሉ ተብሎ በተባበሩት መንግስታት በተለያዩ የዓለም አቀፍ የገንዘብ ተቋማት ሁላ የተሰነ። የውጭ ገቢ ንግዳችን በጣም ክፍተቱ እየበዛ እየሄድበት ነው ያለው። የውጭ ሀገር እዳ ጫናችን ከልክ በላይ ሆነዋል። የውጭ ሀገር ምንዛሪ ማግኘት በማነሱ ምክንያት በብርና በዶላር በውጭ ሀገር ምንዛሪ መካከል ያለው መስተጋብር በአንድ ሁለት አመት ድሜ ውስጥ ከመቶ ሀያ ሰላሳ አርባ ፐርሰንት በላይ ዲቫሉት እስከማድረግ ደርሰዋል። እንግዲህ ይሄ ውስብስብ የሆነ የምጣኔ ሀብት ቀውስ ውስጥ ኢትዮጵያ እንደዚህ የገባችበት ጊዜ አልነበረም ማለት እስከሚቻል ድረስ ደርሰዋል። በኢትዮጵያ የምጣኔ ሀብት ወቅታዊ ሁኔታ ላይ ብዙ ነገር ተብሏል። ያለበት አስጊ ሁኔታም ተገልጿል። መፍትሄው ምን ይሆን? ዶክተር ጉቱ የራሳቸውን አስተያየት እንዲህ ይገልጹታል። አዎ አሁን አንድ ነገር በግልጽ መወራት የሚያስፈልግበት ደረጃና የመጨረሻ ነጥብ ላይ ደርሰናል። እንደ ከዚህ በፊቱ ማበል ማስታማም ማስመሰል የምሰራ ነገር የለም። ኢትዮጵያ ጦርነቱን ከማቆም ውጭ አንዲት የመጨረሻ አማራጭ የላትም። ይሄ ካልቆመ በስተቀር ግብርናው የሚሰራ አይችልም። ሰው በሰላም ወጥቶ ገብቶ ማረስ ካልቻለ የፈለገውን ያክል ግብዓት ቢቀርብለት የፈለገውን ያክል ካፒታል ሊፈስለት አይቻልም። ኢንዱስትሪ ውስጥ ያሉት ሰዎች በሙሉ አቅማቸው እንዲሰሩ ካስፈለግን ሰው ሰ ሊያቀርቡ ኢንቨስትመንት አንድ ትግሬ አማራ ሄዶ ኢንቨስት ማድረግ መቻል አለበት። አንድ አማራ ኦሮሚያ ሄዶ ኢንቨስት ማድረግ፣ ሶማሊያ ሄዶ ኢንቨስት ማድረግ መቻል አለበት። ባለሀብት ሌበር ሞቢሊቲ የሚባል አለ በምጣኔ ሀብት ኢንፑት ሞቢሊቲ አለ። የሰው ሀይል መንቀሳቀስ፣ ካፒታል መንቀሳቀስ አለበት። ሌሎች አስፈላጊ የሆኑ ግብዓቶቻችን ሁሉ መንቀሳቀስ መቻል አለበት። እነዚህ መንቀሳቀስ ባልተቻለበት የትኛውን መማራጭ ወስደን ይሄ መፍትሄ ማምጣት በጣም ከባድ ነው የሚሆነው አብዛኛው የምጣኔ ሀብት መፍትሄዎች አሁን እየሰማን ባለበት ከጦርነቱ ውጭ ምን ማድረግ ይቻላል የሚሉ ናቸው። ጦርነቱን ከማቁ ግን ውጭ ኢትዮጵያ አንድ አማራጭ ያላት ይሄ ቢኖር ኖሮ ያኔ በተለይ ከትግራይ ክልል ጦርነቱ ባልወጣ ጊዜ ብዙ አማራጮችን የማስቀመጥ ተለዋጭ ገበያ መዳረሻዎችን የምንፈለግ ነገር ላይ ኢንቨስትመንቶችን በመጠነ ሰፊ ሰላም የሰፈኑባቸው ላይ ሽፍት አድርጎ ምጣኔ ሀብት እንቅስቃሴ እንዳይዘግን ማድረግ የገበያ ማፈላለጉ ከምዕራብ ወደ ምስራቅ አለማችን ክፍል እንዲታድርጉ እነዘን አማራቶች መውሰድ ይቻላል የሚሉትን፣ ሬሚታንስን ከማጎልበት አንጻር የተለያዩ አማራጭ የውጭ ሀገር ምንዛሪ የሚማግኘን ኢንዱስትሪዎቻችን ከላይ የነበሩት ባለ ሀብቶች በተወሰነ መጠን አሁን በገዘቡት ኢንዱስትሪያዊ ፓርኮች ወደዛ ሞ እንዳያደርጉ የማረ እንዳማረግ አሁን ሰሜን ሸዋ ላይ ኢንቨስት ማድረግ አይቻለ ያወራን ባለንበት ይህ ሰሜን ሸዋ የኦሮሚያ ሰሜን ሸዋ ማለት ነው። አሁን ነገሩ መጥቶ አዲስ አበባን ከቧትን ያለው ማነቆ ማለት ነው። ስለዚህ ሀገርን የምናስብ ከሆነ እውነት የኢትዮጵያ ምጣኔ ሀብት ከርቡ ወደ ላይ እንዲመነስ ኢትዮጵያውያን በልቶ እንዲያድሩ የምንፈልግ ከሆነ፣ የስራ እድል እንዲያገኙ የምንፈልግ ከሆነ፣ የከበደባቸው የኑሮ ውድነት በተወሰነ መጠን እንዲቀልላቸው የምንፈልግ ከሆነ ምርጫው አንድና አንድ ብቻ፣ የመጀመሪያ መፍትሄው፣ ሁለተኛ መፍትሄው፣ ሶስተኛ መፍትሄው አንድ ነው። እሱም ጦርነቱ መቆም መቻል አለ። ጦርነቱ መቆም ያለበት ስለመሆኑ ውሳኔው የፖለቲካ ሊሆን ይችላል። የምጣኔ ሀብት ባለሙያ ግን እንዴት ይመልሰዋል?

አማራጭ የምናስበው እና ከጦርነቱ ውጭ ሌላ አማራጭ ፈልጉ ማውራት ከምጣኔ ሀብት ቴዎሪ ውጭ ነው የሚሄድ። ዓለም አቀፉን ማዕቀብ መቋቋምና የምጣኔ ሀብቱን ፖሊሲ በዚያው አግባብ የመቃኘቱንስ ጉዳይ ይሄን አሁን አንዳንድ በቅርብ ጊዜ ተነስቶ የሚመጡት ከገበያ ማካከል ወደ ሩቅ ምስራቅ ሀገሬ መሄድ ከራሽያ ጋር ከቻይና ጋር እንደ አማራጭ መውሰዳለ። ራሽያና ቻይና ሲጀመሩ የአሜሪካን ሁብ ለኢትዮጵያ ሊፈይዱ አይችሉም። በብድርም በእርዳታም በምጣኔ አብቂዘታቸውና ተክለሰውነታቸው ለኢትዮጵያ ሊጠቅም ከሚችሉ በ ሊጠቅሙት አይችለ ይህ አቅርተን የሞክረን እድሎት ሁሉም ማጣን ለመጠቀም ያሰብንበት ነው። ይሄ ሁሉ ሆኖ አሁን ኮቪዱም ጦርነቱም ተጨማሪ ማዕቀብ ለመጣል ውሳኔዎችም እየተብላሉ መሆኑ ይታያል። በዚህ መካከል ግን በየጊዜው የኑሮ ውድነቱ ተባብሷል እየተባለ በዚህም ተደራራቢ ችግር መካከል አገር ቆሞ ሄደ የመምሰሉ ምክንያት የምጣኔ ሀብቱ መሰረት ምን ቢሆን ነው? ቀማም ሰው ማደርም ቢሆን የተቻለው ያኛም ስናስበው አንደኛ የኢትዮጵያውያን ኮንሰምፕሽን ቢሄቪየር ይሄ የፊጆታችን ባህሪያችን እምብዛም ሀይ ኮንሱሚንግ ሶሳይቲ ፊጆታቸው ከባድ የሆነ ማህበረሰብ አይደለም። ነፍስ ወከፍ ገቢያችን አንድ ሺህ ዶላር ያልሞላ ከኬንያ እንኳን ከግም ከኬንያ ግማሽ ወታቸው የሆነ ሀገር ነው። ያ ስለሆነ ሲናጋም የዛን ያክል ትልቅ እንሳ ስናጋና ትንሽ እንሳ ስናጋ ጉዳቱ አንድ አይደለም። መሬት መንቀጥቀጥ ለምሳሌ ሲመጣ ማለት ነው። ስለዚህ የእያንዳንዱ ቤተሰብ ደረጃ ሆ በድርጅትም እንደ ሀገር ደረጃ ለምጣኔ ያባችን ከአለም ላይ መጨረሻ ትንሽ ነው። ትንሽ ስናጋ ሊያመጣ የሚችለው ጉዳትም የመሸከም እንትኑ የዛኑ ያክል የተሻለ ነው የሚሆነው። ዶክተር ጉቱን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። የማክሰኞ ምሽት የንግድና ምጣኔ ሀብት ዝግጅታችንን ነበር ያስደመጥናችሁ። ቀጣዩ ትምህርት ነው። በኢትዮጵያ ልዩ ፍላጎት ያላቸው ህጻናት ከሌሎች ተማሪዎች ጋር ተቀላቅለው ለመማር የሚያስችላቸው በቂ ድጋፍ ባለመኖሩ የትምህርት ተሳትፏቸው በጣም ዝቅተኛ ነው። ራዕይ የተሰኘ አንድ የህጻናት መርጃ ድርጅት ግን እነዚህ ህጻናት ለሳይንስና ቴክኖሎጂ ትምህርቶች ልዩ ተሰጥኦ እንዳላቸው በመረዳት በተለይ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ህጻናት ትምህርት በቴክኖሎጂ ስልጠና ታግዞ እየሰጠ ይገኛል። ስምን ሸቆየ በተከታዩ ዝግጅት ሙሉን ትዳስሰዋለች። ራዕይ የህጻናት መርጃ ድርጅት የዛሬ ሰባት ዓመት ሲመሰረት ዓላማው ልዩ ፍላጎት ኖሯቸው በአካታች ትምህርት ቤት ውስጥ መግባት የቻሉ ግን በወላጆቻቸው የአቅም ማነስና የትምህርት ቤቶቹ የማስተማሪያ ድጋፍ እጥረት ምክንያት በቂ ትምህርት የማያገኙ ተማሪዎችን መርዳት ነበር። የድርጅቱ መስራች የሆነችው ጽጌ ጥበቡ እንደምታስረዳው ከሌሎች አምስት ጓደኞቿ ጋር በመሆን አንድ ብር በአንድ ቀን በሚል ባሰባሰቡት ገንዘብ በኢትዮጵያ አካታች ከሆኑ ትምህርት ቤቶች መካከል አንዱ በሆነው ስብስቴ ነጋሲ ተማሪዎቹ ምን አይነት ችግር እንዳሉባቸው እና ምን አይነት ድጋፍ እንደሚያስፈልጋቸው ጥናት ጀመሩ። ልጆቹ ያው ለትምህርት ኤክስፖስ ተደርገው ስለማያውቁ እድሜያቸው ደግሞ ጋፑ ከእድሜ ከአስር እስከ ሀያ አንድ ነው እድሜያቸው፣ እና እነሱን መጀመሪያ አይደንቲፋይ ማድረግ ነበር ችግራቸው ምንድን ነው ከመርዳታችን በፊት ምንድን ነው የሌላቸው ምንድን ነው የሚያስፈልጋቸው እኛ የምንፈልገውን ሳይሆን እነሱ የሚፈልጉት ምንድን ነው የሚለውን በማጥናት ነው የጀመርነው። በወቅቱ በስብስቴ ነጋሲ ይማሩ የነበሩት ልዩ ፍላጎት ያላቸው ሕፃናት ዝቅተኛ ኑሮ ካላቸው ማህበረሰብ የወጡ በመሆናቸው በቂ ምግብ ካለማግኘት ጀምሮ የጤና አገልግሎት ማጣት፣ እንዲሁም ትምህርት ቤት ቢሄዱም ተገቢውን ትምህርት ያለማግኘት ችግሮች እንደነበሩባቸው ጽጌ ታስታውሳለች። ምንድ ነው የሚያደርጓቸው? አንዳንዶቹ ደህና የሆኑትን ይደባልቋቸዋል። ምንም እንደዚህ ችግር ያለባቸውን ብቻቸውን አስቀምጠዋቸው ምን ነበር የሚያደርጓቸው? ከአንድ እስከ ሶስት ያስቀምጧቸው ነው። መልሰው አንደኛ ነበር የሚያደርጓቸው። ምክንያቱም ልጆቹ ምንም የሚደግፋቸው የሚማሩበት ማቴሪያል አልነበራቸው። ስለዚህ ብዙ ተማሪዎች አይመጡም ነበር። ያው እኛ ስናገኝ ቢ ሁለት ተማሪ ሶስት ተማሪ ነ እና እሱን ለምን እንደማይመጡ ለምንድን ነው የማይመጡት? ይህንን ማድረግ ከቻሉ ለምንድን ነው የማይመጡት ሲባል በጣም የሚገርመው አይዶንት ነው ኮንስኳንስ ሲሆን አንዳንድ ጊዜ እነዚህ ልጆች በጣም ብዙ ድሃ ቤተሰቦቻቸው ደሃዎች ናቸው። የሆነ ተመርጦ የተሰጠው ይመስላል አንዳንድ የሆነ የምታየው እና አንዳንዶቹ ምግብ የሚበሉት የላቸውም። ቁርስ የሚበሉት ስለሌላቸው ትምህርት ቤት አይመጡ የተማሪዎቹን ችግር በጥናት በተደገፈ መረጃ የተረዳው ራእይ የህፃናት መርጃ ስራውን የጀመረው በስብስቴ ነጋሲ ይማሩ የነበሩ አስራ ሰባት ልዩ ፍላጎት ያላቸውን ተማሪዎች የምግብና የጤና ድጋፍ በማድረግ ነበር። ልጆቹ ምን ቢማሩ ውጤታማ ይሆናሉ በሚል በባለሙያ የታገዘ ምክር መሰረትም ልጆቹ የሽመናና የስጋጃ ስራ ስልጠና ጀመሩ። ከአንድ ዓመት ከስድስት ወር ልፋት በኋላም ተማሪዎቹ አምስት ስካርፎችን መስራት መቻላቸው ለጽጌና ለባልደረቦቿ ትልቅ ስኬት ነበር። እነዚህ ልጆች ዛሬ አሁን ባለፈው ሄጅ የነበረ ኤፕሪል ላይና ወደ ሀያ አምስት እስካርፎችን ነው የሰሩት። እስካርፎቹ በጣም የሚያምሩ አብዛኞቹን ለጨረታ ቅረባ ናቸዋል። አሁን የተወሰነ አለን። ኖቨምበር ሀያ ላይ ጋላ አለን የምናዘጋጀው፣ እዛ ላይ ለሰው የምናሳየው ሀያ አምስት እስካርፎችን ሰርተው ብዙዎቹ ተሸጠዋል፣ እና ይሄ ለእኛ በጣም ትልቅ ውጤት ነው። አይችሉም ተብሎ ቤት ውስጥ ተደብቀው ተስፋ ያጡትን ልጆች ተስፋ እንዲኖራቸው ማድረግ እንደው በቃ በህልምሽ የሆነ ነገር አቺቭ እንደማድረግ ነው የሚቆጠረው። ይህን በጎ ስራ በትርፍ ጊዜዋ የምትሰራው ጽጌ ጥበቡ ነዋሪነቷ በአሜሪካን ሀገር ቨርጂኒያ ግዛት ሲሆን የመረጃ ቴክኖሎጂ ባለሙያ ናት። ይህን ሙያዋን በቨርጂኒያ በሚገኙ የመንግስት ትምህርት ቤቶች ታካፍል የነበረችው ጽጌ በወቅቱ ልዩ ፍላጎት ያላቸው ህጻናት ለቴክኖሎጂ ትምህርት ያላቸውን ፈጣን አቀባበልና ውጤታማነት በማየት ትምህርቱን ለኢትዮጵያውያን ወገኖቿ በነፃ ለማስተማር ወሰነች። ውጤቱም ካሰበችው በላይ እንደነበር ትገልጻለች። እኔ ሲሄድ የማስተምራቸው ስፔሻል ሜድ ያላቸው እና የሌላቸው ልጆች ተደባልቀው ነው የሚማሩት። እና ሁልጊዜ ፕሮግራሙ አስር ሳምንት ነው እና እኔ አስር ሳምንት አስተምሬ ስጨርስ እነዚያ ስፔሻል ሜድ ያላቸው ልጆች ከስፔሻል ሜድ ከሌላቸው ልጆች በጣም ውጤት ትልቅ ሰክሰስ ነው የሚያሳዩት ማለት ነው። እስከዛ እሱን እያስተማርኩኝ ለራሴን መጠየቅ ጀመርኩኝ። አሁን እኔ ፉልታይም ስራ አለኛለ በቃ ይሄንን ለምን የኢትዮጵያ ኮሚኒቲ ያሉት ልጆች እንደዚህ አድርጌ አላስተምር ብዬ ራሴን እንትን ማድረግ ጀመርኩ ማለት ነው። ከነዚህ አመርቂ ውጤት ካሳዩ ተማሪዎች መካከል አንዷ የሀያ ሶስት ዓመቷ ሊዲያ ፍቅሩ ናት። ለሙዚቃ ልዩ ፍቅር ያላት እና በተለይ ቫዮሊን በመጫወት ልዩ ተሰጥኦ ያላት ሊዲያ ምንም እውቀት ያልነበራትን የኮዲንግ ትምህርት በአጭር ሳምንት አጠናቃ ሶስት የኮምፒውተር ጌሞችን ሰርታለች። ስለ ኮዲንግ ያወቅኩት በ2020 ዓመተ ምህረት ነበር። ጽጌ ናት ያስተማረችኝ። በኮምፒውተር ላይ እየጻፍኩ ኮዶችን ፈጥራለሁ። በጣም ቀላል ነበር። የሚገርምሽ አንድ ሊዲያ ምትባል ያው የሚታረጊያቶች በጣም በጣም ጎበዝ ልጅ ናት። አሁን እሷ ኮዲንግ ቤዚኩን ጨርሳ ፓይተን የሚባል ፕሮግራሚንግ አለ። አሁን ለሰርቲፊኬት እየተዘጋጀች ነው። ስፔሻል ሜድስ ናት። ሺ ኔቨር ኮምፒውተር ነሳ ኮዲንግ ተምራ ታውቅም፣ ግን ብዙዎቹ አሉ እንደሱና ስለዚህ እዚህ እያስተማረን በጣም ሰክስፉ ሲሆን እንዳልኩሽ፣ ምንድን ያደረግነው ኢትዮጵያ ኢትዮጵያ ኤምባሲን በዚህ አጋጣሚ በጣም አመሰግናለሁ። ኢትዮጵያ ኤምባሲ ጋር ተነጋግረን በኮቪድ ሪስፖንስ እንትን ይሄንን አድርገን ውጤት ስላየን ኢትዮጵያ ትምህርት ቤቶቹ ማስገባት እንፈልጋለን እና ኮምፒውተር ትልኩልን አላችሁ ወይ ብለን ጠየቅ የሊዲያ እናት ማርታ ካሳሁን ሊዲያን ለኮዲንግ ትምህርት ስታስመዘግባት በዚህ መልኩ ውጤታማ ትሆናለች ብላ አስባ ባይሆንም ባየችው ውጤት ግን እጅግ ደስተኛ ናት። በእውነት ሊዲያ ስትጀምር ነገሩንም እንደ ያን ያህል ትሄድበታለች በጣም ብያድለን ያሰብኩት ትሞክረው በሚል ነው ያሰብኩት፣ ግን አንዴ ከጀመረችው በኋላ ያላትን ፖቴንሻል ሳይ በጣም ነው ሰርፕራይዝ የሆንኩት። እና ማንኛውም ልጅ ያህን ኦፖርቹኒቲ እያንዳንዱ ቢያገኝ ከሊዲያ በጣም ብዙ የሚበልጡ ልጆች አሉ፣ ምናልባት በእንደዚህ አይነት የሚበልጡ እና በጣም ሰክሰስፉል ይሆናሉ ብዬ ነው የማስበው። ጽጌ ይህ የኮዲንግ ስልጠና በኢትዮጵያ ለሚገኙ ልዩ ፍላጎት ያላቸው ህጻናት መሰጠት እንዲችል 186,000 ብር በማሰባሰብ 106 ስድስት ኮምፒውተሮችን ስብስቴ ነጋሲና ኮልፌ ቀራኒዮ ለሚገኙ ትምህርት ቤቶች ከላከች ሰባት ወር አልፏል። ስልጠናውና የትምህርት መርጃ መሳሪያዎቹም ተሟልተው የኮምፒውተሮቹን መድረስ ብቻ ይጠባበቃሉ። አሁን ቴክኖሎጂ ነው፣ የቴክኖሎጂ ዘመን ነን። እነዚህ ደግሞ ስፔሻል ኒድ ያላቸው ልጆች በጣም ጎበዝ ናቸው። አፕሊኬሽን መስራት ይችላሉ። ትንንሽ አፕሊኬሽን ሰርተው መሸጥ ይችላሉ። ትሪዲ ፕሪንት ፕሪንት የሚደረጉ ነገሮችን በኮምፒውተር ሰርተው ፕሪንት አድርገው መሸጥ ይችላሉ። ገቢ ማግኘት ይችላሉ። ስለዚህ ያው ገቢ የምናገኘው አንዳንድ ሰው ቀለም ተምሮ ዲግሪ ይዞ ስራ ይገባል። ሌላው ደግሞ ሙያ ተምሮ በሙያው ራሱን ችሎ ይኖራል ማለት ነው። ለተሰጠው ጊዜ የሊዲያ እናት ማርታም በልጇ ያረጋገጠችው ይህንኑ ነው። ልዩ ፍላጎት ያላቸው ሕጻናት የራሳቸው ልዩ ተሰጥኦ ያላቸው በበቂ ትምህርትና ድጋፍ ከታገዙ ትልልቅ የፈጠራ ስራዎችን መስራት የሚችሉ የነገ ሀገር ተረካቢዎች ናቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የተከበራችሁ አድማጮች የዛሬ ማክሰኞ ጥቅምት 30 2014 ዓ.ም ዝግጅታችንን አጠናቀናል። አድማጮች በዝግጅቶቻችን ላይ አስተያየት ካላችሁ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው፣ አድርሱን እንዲሁም ሃሽታግ ቪኦኤ አምሀሪክን የትዊተር ገጻችንን በመጠቀም አስተያየቶቻችሁን አድርሱን። አት ቪ አማሪክ የፌስቡክ ገጻችን ነው። በውስጥ መስመርም ይሁን በውጭ አስተያየቶቻችሁን ካደረሳችሁን ይደርሰናል። በተጨማሪም ደግሞ የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር 14 ነው። ደውሉልን። ለምሽቱ ያዘጋጀናቸው ዝግጅቶች ተጠናቀዋል። የምሽቱ ፕሮዲውሰር ወይም አቀናባሪያችን ብርሃን ኃይሉ ነበረች። አብሬያችሁ ያመሻው ጽዮን ግርማ ነኝ። ሰላም። በደህና ደሩ። በነገው ምሽት እንገናኝ።